ይህ ፕሮግራም የተሳካው በጆይስ ሚየር ሚኒስትሪ ጓደኞችና ባልደረቦች ነው። በጣም ቀላል ነው። ትጠቀሙበታላችሁ ወይም ታጡታላችሁ። በእግዚአብሔር ኢኮኖሚ እግዚአብሔር የሰጣችሁን ካልተጠቀማችሁበት እናንተ ለመሥራት የተሰጣችሁ ድል ለሌላ ሰው አሳልፎ ይሰጠዋል። ሁላችሁም አገልግሎት ላይ ናችሁ። በመጽሐፍ ቅዱስ ስላለው የመክሊት ተምሳሌ ታውቁ ይሆናል። ስንቶቻችሁ በማቴዎስ ወንጌል ምዕራፍ 25 ያለውን የመክሊት ተምሳሌ ታውቁታላችሁ? መንገድ ለመሄድ ሲዘጋጅ ጌታቸው ለብዙ ባሮቹ የተወሰነ ገንዘብ ይሰጣቸውና እሱን በመጠቀም እንዲያተርፉ ይነግራቸዋል። እናም ሲመለስ ከሰጣቸው በላይ አብስተው እንዲመልሱለት ይነግራቸዋል። እናም ሙሉውን ታሪክ ደግሜ አልነግራችሁም። ነገር ግን የመጀመሪያው ያለውን ሁሉ ተጠቀመበትና የተወሰነ ተመልሶ አገኘ። ሁለተኛውም ሶስተኛውም ተመሳሳይ ነገር አደረገ። አራተኛው ፈርቶ ነበር። እናም ያለውን መሬት ቆፍሮ ከጌታው ደበቀው። እናም ጌታው ተመልሶ ሲመጣ መጀመሪያ ያናገራቸው ሶስቱ ጥሩ ስራ ነበር የሰሩት። እናም ለሁሉም ተመሳሳይ መጠን አልሰጣቸውም። የሰጣቸው መያዝ የሚችሉትን ያህል ነበር። ስለዚህ እግዚአብሔር ከሁላችን ተመሳሳይ ነገር አይጠብቅም። ሁላችንም መቶ ሀያ መጽሐፍ እንድንጽፍ አልተጠራንም። ሁላችንም አንድ አይነት ነገር እንድናደርግ አልተጠራንም። ልክ ፊል እንደሚዘምረው መዘመር እንድንችል አልተጠራንም። ግን ማድረግ የምንችለውን ሁሉ እግዚአብሔር እኛ ዘንድ አስቀመጠው። እናም ያንን ያስቀመጠው ለሌሎች ነው። እያዳመጣችሁ ነው። ስለዚህ እኔ እዛ ላይ ተቀምጬ እዚህ ላይ መጥቶ በደንብ አድርጎ የሚዘምር ሰው የምቀና ከሆነ ያ የተሳሳተ ነው። ምክንያቱም እግዚአብሔር ችሎታቸውን የሰጣቸው ለራሳቸው ብቻ አይደለም። እሱ ችሎታውን የሰጣቸው እናንተ እንድትባረኩበት ነው። ለሰዎች እግዚአብሔር የመናገር ችሎታ ሰጥቶኛል እላቸዋለሁ። የተሰጠኝ ስራ እንድሠራ ነው። ስጦታዬ ለእናንተ እንዲጠቅም ነው። እኔ ስራዬን በጣም እወደዋለሁ። እኔ ስሰራ፣ እናንተ ደግሞ ትዝናኑበታላችሁ አይደል እንዴ? በመለማመጃ ክፍል ውስጥ ሆናችሁ ኖታዎችን መዘመር ሙዚቃ መለማመድ በየቀኑ ድምፃችሁን መሞረድ አይጠበቅባችሁም። ሰዎች የሚያደርጉት ልምምድ ይፈልጋል። እናም ስለዚህ እግዚአብሔር ትንሽ ነገር ይሰጠናል የምንችለውን ያህል። እናም እሱ ከሰጠን በላይ እንድንመልስለት ይፈልጋል ምክንያቱም እሱ የብዜት አምላክ ነው። የመጨረሻውም ሰው እንዲህ አለ፣ ስለፈራው የሰጠኸኝን ደበኩት። ነገር ግን አሁን እንካ የሰጠኸኝንም መልሼ ልስጥ። እግዚአብሔር አንተ ክፉ ሰነፍ አገልጋይ ነበር ያለው። ከዛም ከእሱ ላይ ውሰድና ብዙ ላለው ይጨመርለት ነበር ያለው። በጣም ቀላል ነው። ትጠቀሙበታላችሁ ወይም ታጡታላችሁ። በእግዚአብሔር ኢኮኖሚ እግዚአብሔር የሰጣችሁን ካልተጠቀማችሁበት እናንተ ለመስራት የተሰጣችሁ እድል ለሌላ ሰው አሳልፎ ይሰጠዋል። ሁላችሁም አገልግሎት ላይ ናችሁ። አሁን የምነግራችሁ ቢኖር እያንዳንዳችሁ አማኝ ከሆናችሁ እያንዳንዳችሁ ለአገልግሎት ተጠርታቸዋል። አሜን። እሺ ስለ ስራ መብዛት እርግማን እስቲ አናውራ። ስንታችሁ ስራ ይበዛባችኋል? በሉ እንጂ መደባበቅ አያስፈልግም። እስቲ እንይ። ከልጅ ልጆቼ መሀል አንዷ ስምንት አመቷ እያለች አሁን አስራ ስምንት አመቷ ነው። አሁን በመካከላችን እዚህ ትገኛለች። አቢ፣ ይሄንን ታስታውሺ ይሁን አይሁን አላውቅም ግን እንዳልሳሳት በትክክል ምን እንዳልሽ ለማስታወስ እየሞከርኩ ነው፣ ግን የሆነ የወረቀት ስራ ነገር ተሰጥቷት ነበር። እናም ጥያቄው ለሆነ ሰው ስጦታ ስጡ ብትባሉ ምን አይነት ስጦታ ትሰውጣላችሁ? ስጦታ ስጭ ብባል ለአያቴ ጊዜ ስጦታ ሰጣት ነበር፣ ምክንያቱም እሷ ሁል ጊዜ ስራ ይበዛባታል። እናም ሰዎች ያስተውላሉ። ስምንት አመቷ ብቻ ነበር። አያቷ ሁልጊዜ ስራ እንድትሰራ ማስተዋል ችላለች። በጣም ስራ በማብዛት ተወጠራችሁ በህይወታችሁ ውስጥ በጣም አላስፈላጊ ለሆኑ ነገሮች ጊዜ እንዳይኖራችሁ እንዳትሆኑ። ልጆቻችሁን ከቴሌቪዥን ፊት ለፊት አታስቀምጧቸው፣ አውሯቸው። አሜን። አሜሪካኖች ስራ በመስራት እናሳልፋለን። ስራ መስራት እንደማረጋችን ነው፣ እንኮራበታለን። ምን ያክል ስራ በዝቶብኝ እንደነበር እና ምን ያህል ስራ እንደሰራሁ እና አንዳንዴ ለማለት የምፈልገው ግን ምን ያህል ዋጋ ያለው ስራ ነው፣ እናስ ደግሞ ማድረግ ያለባችሁ ስራ ነው። ዛሬ በማህበረሰባችን ውስጥ ሁላችሁም የምትስማሙ ይመስለኛል፣ ሰዎች ቃላቸውን ያለመጠበቅ ወረርሽኝ አለ። ማለቴ ያ በጣም ነው የሰለቸኝ። በጣም አድክሞኛል። ቀጠረዋላችሁ፣ የቀጠራችሁ ሰው በቦታ አይገኝም። እንደማይመጡ እንኳን ሊነግራችሁ አይደውሉም። እንደገና ስደውሉ እሺ፣ ትናንትና ምን ተፈጥሮ ነው? ከስራ በኋላ አንተን ላገኝ መጣሁ፣ አንተ ግን አልነበርክም። ኦ፣ ይቅርታ በጣም ስራ በዝቶብኝ ነው መልሳ የምትደውልልኝ መስሎኝ ነበር። ይቅርታ በቃ በጣም ስራ በስቶብኝ ነው። በብዙ ውጥረት ውስጥ ነኝ። በጣም ስራ በስቶብኛል። ታውቃላችሁ፣ ያ በጣም የማይረባ የማይረባ ምክንያት ነው። ስራ በስቶባችሁ የሆነ ነገር ልትረሱ ትችላላችሁ። ቃላችሁን የማትጠብቁበት ምክንያት ግን ስራ በስቶባችሁ ከሆነ ሰዓታችሁን ማስተካከል ይኖርባችኋል። የሆነ ምስጢር ልንገራችሁ። ማመን ሆነ አለማመን የእናንተ ፈንታ ነው። ነገር ግን እኩል የሆነ ሰዓት ነው ያለን፣ ሁላችንም 24 ሰዓት አለን። እኔ ብዙ ሰዓት ኖሮኝ እናንተ ትንሽ ሰዓት ኖሯችሁ አይደለም አሁን በህይወት ዘመናችን አንዳንዶች ለሌሎች የበለጡ አመታት ሊኖሩ ይችላሉ። ነገር ግን በየቀኑ ሁላችንም 24 ሰዓት አሉን። እናም በጣም የሚገርመኝ አንዳንዶቹ ጊዜያቸውን ብዙ ማድረግ ሲችሉ፣ ሌሎቹ በጊዜያቸው ደግሞ ሳያደርጉ ቀኑ ያልፏል። እናም ማወቅ የምፈልገው ስራ በዝቶባቸዋል ከሆነስ ምን አይነት ስራ እየሰራችሁ ነው በቀኑ መጨረሻ ላይ በመስራታችሁ የምታሳዩት ነገር ምንድን ነው? የምታሳዩት ነገር ምንድን ነው? ምን ያህል ጥሩ የምትሏቸው ጓደኞች አሏችሁ? ለእንደዚህ አይነት ነገሮች ጊዜ መስጠት ይኖርባቸዋል። እና ታውቃላችሁ፣ ይሄንን የምለው ለእነሱ ክብር ስለሌለኝ አይደለም። ሁለቱም አልፈዋል፣ እናትና አባቴ። እናም እንደ እድል ሆኖ ሁለቱም በገነት ውስጥ ናቸው። እናም ገነቱ ስለሆኑ ሊናደዱ አይችሉም፣ ሊናደዱ አይችሉም። ስለዚህ እናም አሁን ሌላኛውን ዓለም ስላዩ የሚስማሙ ይመስለኛል። ግን እናትና አባቴ ሙሉ ሕይወታቸውን አባክነው ነው ያለፉት። አባቴ ሲሞት 86 ዓመቱ ነበር። ስለ እሱ እንኳን የሚያስብ ሰው አልነበረውም። ምንም ጓደኞች አልነበሩትም ማለቴ እናቴና አባቴ እስኪሞቱ ድረስ ተንከባክቤያቸዋለሁ። በደንብ ለመንከባከብ ሞክረን ነበር። ነገር ግን በህይወቴ ውስጥ በተፈጠረው ነገር እውነተኛ እናትና አባት አልነበረኝም ማለት እችላለሁ። እናም በመጠጥና ባደንዛዥ እፅ ምክንያት ራሱን ያጠፋ ወንድም ነበረኝ። እናም ገንዘብ ስላልነበራቸው ራሳቸውን እንኳን ለመንከባከብ አልቻሉም። አሟቸው ነበር። ህይወታችን ከእግዚአብሔር የተሰጠ ስጦታ ነው። እናም እያንዳንዱ ቀን በጣም ውድ ስጦታ ነው። እናም ቀናችሁን አታባክኑ ስል ሁሌም መስራት አለባችሁ ማለት አይደለም። የእግዚአብሔርን ቃል መማር፣ ማድረግ ያለባችሁን መቼ ማድረግ እንዳለባችሁ መገንዘብና ማስተዋል፣ እንዲሁም በስሜትና በደመነፍስ አለመመራት ያስፈልጋል። ቤታችሁን ማጽዳት ካለባችሁ ለተወሰኑ ቀናት በቤት በመቆየት ነገሮችን በቤት በመቆየት ነገሮችን ማስተካከል አለባችሁ። ሰው ደውሎ የሆነ ቦታ እንድትሄዱ ቢፈልግ ስሜታዊ ሆናችሁ መሄድ የለባችሁም። እምቢ ማለትና ማድረግ ያለባችሁን ነገር ማድረግ መቻል አለባችሁ። ነገር ግን አንዳንዴ ደግሞ ቀኑ ሙሉ መስራት ልትፈልጉ ትችላላችሁ። እኔም ይሄ ችግር ያጋጥመኛል። የተሻለው ነገር ምንም ስራ ለመስራትና በፒጃማችሁ ሶፋ ላይ ተቀምታችሁ ቀኑ ሙሉ ፊልም ማየት ሊሆን ይችላል። ያ ከሆነ ጊዜያችሁን እያቃጠላችሁ አይደለም። ያንን በየቀኑ የምታደርጉ ከሆነ እንግዲህ ያ ችግር ይሆናል። ስለዚህ ሁሌ ስራ ከመስራት የተመጣጠነ ሕይወት ሊኖራችሁ ይገባል። የምነግራችሁ ይህንን ነው። ጊዜያችሁን የምትሰጡት በሚያስፈልጋችሁ ነገር ላይ ነው። አንድ ነገር ለእናንተ በጣም አስፈላጊ ከሆነ ያንን ለማድረግ የተወሰነ ሰዓት ያስፈልጋቸዋል። እናም አንዳንዶች መጽሐፍ ቅዱስ ለማንበብ ጊዜ የለኝም፣ ለመጸለይ ጊዜ የለኝም ይላሉ። ከእናንተ የተደበቀ ጊዜ የለም፣ ከፊት ለፊታችሁ ነው። ሄዳችሁ መፈለግ አይጠበቅባችሁም። ማድረግ ያለባችሁ ነገር ቢኖር የምትሰሩበትን ሰዓት ማስተካከል እና ማስቀደም ያለባችሁ ነገር ማስቀደም ነው። እናም የተቀረው ነገር ሁሉ በቦታው ይሆናል። ትናንሽና ትላልቅ ነገሮችን አትቀላቅሉ። አሜን። እዚህ ላይ እኔ የጻፍኩት ሲ ዘዴ የሚባል አንድ መጽሐፍ አለኝ እናም አራት መቶ ተጨማሪ ትሞችን እንዲያመጡ ነግሬያቸዋለሁ እና እንድትገዙ ጠብቃለሁ። እና ጆን ማክስዌል ብዙዎቻችሁ ስለ ጆን ማክስዌል ሰምታችሁ ይሆናል። በጣም ምርጥ ሰው ነው። እናም እኔ ጓደኛዬ ብዬ ለመጥራት አድያለሁ። ይሄንን ብሎ ነበረ፣ የጊዜያችንን ሰማንያ ፐርሰንት በሃያ ፐርሰንት ጥንካሬዎቻችን ላይ መዋል ይገባናል። ብዙ ሰዎች ጠንካራ ጎኖቻቸውን ከማጠንከርና በእርግጠኝነት ሊያሳኩት የሚችሉበትን ነገር ከመፈለግ ይልቅ ደካማ ጎናቸውን ለማጠንከር በመሞከር ጊዜያቸውን ያባክናሉ። ግን ጥረት ቢያደርጉ የተወሰነውን ብቻ በጣም ሊያሻሽሉ ይችላሉ። ሁሉም ነገር ለእኛ አስፈላጊ ከሆነ ለምንም ቅድሚያ አንሰጥም። ከዛም ግራ ስለምንጋባ አንዳንድ ሰዎች ሁሉንም ነገር ለማድረግ ስለሚሞክሩ አንዳች ነገር ሳያደርጉ ይቀራሉ። አሜን ፒተር ድራከር እንደሚለው ማድረግ የማይገባችውን ነገር በሚገባ እንደማድረግ የማይጠቅም ነገር የለም። ያንን እንደገና እለዋለሁ። ማድረግ በማይገባችው ነገር በሚገባ እንደማድረግ የማይገባ የማይጠቅም ነገር የለም። አሁን በፊልጵስዩስ አንድ ላይ ያለ ማድረግ ያለብን ነገር ቢኖር ከጳውሎስ ጸሎቶች አንዱ ነውና ጳውሎስ ለቤተ ክርስቲያኑ የጸለየው የሳባይ ነገር ነው። ሁላችንም ከምንጸለየው ጸሎት ለየት ያለ ነው። ቃሉ የሚለው እንደዚህ ነው። እናንተ ፍቅራችሁ በጥልቅ እውቀትና በማስተዋል ሁሉ በስቶ እንዲትረፈረፍ ለእናንተ አብዝቼ እጸልይላቸዋለሁ ይኸውም ከሁሉ የሚሻለውን ለይታችሁ እንድታውቁ እስከ ክርስቶስም ቀን ድረስ ንጹሐን እና ነቀፋ የሌለባችሁ እንድትሆኑ። የተሻሻለውን መጽሐፍ ቅዱስ የምንወድበት አንዱ ምክንያቱም ይሄ ነው። ምክንያቱም እንደዚህ አይነት ነገር አገኝበታለሁ። ሌሎችን ከኃጢአት የሚያርቅ ህይወትን እንድትኖሩ በእርግጥም ይፈልጋል። ስለዚህ ሰምታችሁ ታውቃላችሁ። አንዳንዴ ጥሩ ነገር በጣም ጥሩ ለሆኑ ነገሮች ጠላት ይሆናል። በቤተ ክርስቲያን ውስጥ በሳምንት አምስት ወይም ስድስት ጊዜ ስለሰራን ጥሩ ስራ እየሰራን ነው ብለን ልናስብ እንችላለን። ነገር ግን የተሻለው ነገር በሳምንት ሁለት ቀን ብቻ ማገልገል ሊሆን ይችላል። ምናልባት ስለ ራሳችሁ ጥሩ ስሜት እንዲሰማችሁ አድርጓችሁ ሊሆን ይችላል። ነገር ግን እነዚያን ሰዓታት ከልጆቻችሁ ጋር ጊዜን ማሳለፍ የተሻለ ሊሆን ይችላል። ስለዚህም መማር የፈለጉትን ነገር ከኢንተርኔት ላይ ለመማር ከመሞከር ይቆጠባሉ። እናንተ ግን በሚያሳያችሁ መጥፎ ጸባይ ምክንያት በነሱ ተናዳችኋል፣ አይደል እንዴ? ነገ ስለመገረዝ እናወራለን። ስንቶቻችሁ ስለመገረዝ ታውቃላችሁ? ልክ ነው። ነገ ስትመጡ ሌላ መልስ እፈልጋለሁ። ምክንያቱም ቃሉ እንደዚህ ይላል፣ በእኔ ያለውን ፍሬ የማያፈራውን ቅርንጫፍ ሁሉ ያስወግደዋል። ፍሬ የማያፈራውንም ሁሉ አብስቶ እንዲያፈራ ያጠራዋል። ታደርጉትም ትባረካላችሁ፣ ባታደርጉትም ትባረካላችሁ። ስለዚህ በሌላ ቋንቋ ይህ ማለት እግዚአብሔር ለብቻችሁ ትቷችሁ አንድ አይነት ሆናችሁ እንድትቀሩበት አይፈልግም። አሜን። እግዚአብሔር ከእናንተ ጋር ነው። በዓለም ላይ እሱን በተሻለ ሁኔታ እንድንመስል እያንዳንዳችንን የተሻለንን ሰዎች እንድንሆን ይፈልጋል። ምክንያቱም በሺዎች የሚቆጠሩ ሰዎችና በየቀኑ እየሞቱ ወደ ሲኦል እየተጠሩ ነው እና የሆነ ነገር ልንገራችሁ። ሁላችንም እናምንበታለን ያልነውን። ወንጌል ወተን ለሰዎች ብንሰብክ በምድራችን ላይ በቂ የሆኑ ክርስቲያኖች አሉ። እንደዚህ ቢሆን ምድራችን ተፈውሳ ኢየሱስ ተመልሶ መጥቶና ሁላችንም ከዚህ ወተን እንደሚሆን አምናለሁ። ወደ ቤታችሁ ሄዳችሁ እስካሁን ስታደርጉ የነበረውን መቀጠል የለባችሁም። አሁን ከዚህ ወታችሁ ለአንድ ሰው የተሻለ ጥሩ ሰው ልትሆኑ ይገባል። ወደዛ የጆይስ ሜየር ኮንፈረንስ በመሄድ በእርግጥ ምንም አልጠቀመም እንዲሉ አልፈልግም። በእናንተ ለውጥ አይተው በሚቀጥለው ጊዜ ተመልሳችሁ እንድትሄዱ እንዲለምኗችሁ ነው የምፈልገው። እባክህን ሄድ እና መገረዝ ማለት የሞተውን ክፍል ቆርጦ መጣል ነው። እግዚአብሔር የሞተ ነገር አይፈልግም። አሜን። ኢየሱስ የጠራው አንድ ሰው ምን አለ? በመጀመሪያ ግን የሞቱ ዘመዶችን ልቅበራቸው። የሞቱት የሞቱትን ይቀብራሉ፣ አንተ ግን ተከተለኝ። እስቲ አስቡ፣ በሕይወታችሁ ውስጥ ስንት የሞተ ነገር አለ ሰዓታችሁ መጦ የወሰደውና ምን አይነት ፍሬ የማያፈራ ነገር እያንዳንዳችሁ፣ ራሴንም እጨምራለሁ በሰዓታችን ውስጥ ስለምናደርገው ነገር የእውነት ብንናገር እዚህ ያለው ሁሉ ሰው በሕይወታችን በጣም ጠቃሚ ለሆኑ ነገሮች ጊዜ ብንፈልግ እናገኛለን። ያም ከእግዚአብሔር ጋር ጊዜ ማሳለፍ ነው። ቃሉ ማወቅ፣ ከሰዎች ጋር ጥሩ ግንኙነት መፍጠር እነዚህ ሁሉ ገንዘብ ከማግኘት የበለጡ ጠቃሚ ነገሮች ናቸው። አዎ ናቸው። እናም ብዙ ጊዜያችንን የስኬት መሰላል ላይ ለመውጣት በመታገልና እናሳልፋለን። ሕይወታችሁን በሙሉ ይህንን ለማድረግ በመሞከር በማሳለፍ በመጨረሻ ከስኬት ላይ ስትደርሱ የማስታስተውሉ እንዳትሆኑ የፈለጋችሁን ነገር አግኝታችኋል፣ ነገር ግን በትክክል የሚያስፈልጋችሁ አልነበረም። ጊዜያችሁን በስርዓት ታሳልፉ። ፍሬ አፍሩና ዘጠና ዓመት ስትሆኑና ብዙ ጊዜ እንደሌላችሁ ስትረዱ ወደኋላ ኋላ ተመልክታችሁ ጸጸት ብቻ እንዳታተርፉ ተጠንቀቁ። በሕይወቴ ጠንክሬ ሰርቻለሁ። አስቸጋሪ ጊዜያት ውስጥም ማለፍ ያለው ነገር ግን ዛሬ ማታ ኢየሱስ እኔ ሊወስድ ቢመጣ በደስታ የምናገረው ትልቅ አሻራ ጥዬ ማለፍን ነው እኔ ከሄድኩ በኋላ ከዓመት እስከ ዓመት ለሌሎችን ሊጠቅም የሚችል ነገር ጥዬ ነው የማልፈው። እናም አንድ ሰው እንኳን እኔን ይናፍቀኛል። አሜን። ብዙ የሚሞቱ ሰዎች አሉ፣ ነገር ግን ማንም አይናፍቃቸውም። ምክንያቱም ምንም ነገር እያበረከቱ አልነበረም። ሁሉንም ነገር የሚወስድ አይነት ሰው ሳትሆኑ የሚሰጥም ሰው ሁኑ። በምትሄዱበት ቦታ ሁሉ ለሆነ ሰው ሕይወት የተሻለ ነገር አድርጉ። በምትሄዱበት ቦታ ሁሉ ደስተኛ ትሆናላችሁ። ኦ እኔ ለተወሰነ ጊዜ የትም አልሄድም፣ አይ አልሄድም። እናንተን በመቀስቀስ ለረዥም ጊዜ አብሬያችሁ ሆናለሁ። በምናገራቸው ነገሮች ከዚህ ቦታ ገፍተው ቢያስወጡኝ እንኳን ምንም አይመስለኝም። እውነት ነው። እኔ ተስፋ ቆርጫ አይደለሁም። ሁሌም ሰዎች ይጠይቁኛል፣ እሺ ጡረታ ለመውጣት አስበሻል? ከህይወታችሁ ጥሪ እንዴት ነው ጡረታ የምትወጡት? ወደ እግዚአብሔር እጄ። ያው ታውቃለህ፣ አሁን ጡረታ ለወጣ ነው የጡረታ ገንዘብ ትሰጠኝ የሉቃስ ወንጌል ምዕራፍ 10 ቁጥር 38። እናንተ ትስቃላችሁ፣ እኔ ግን ለማሳቅ ብያል ነበረም። ሲሄዱም እርሱ ወደ አንዲት መንደር ገባ፣ ማርታ የተባለች አንዲት ሴት በቤቷ ተቀበለችው። እርሷም ማርያም የምትባል እህት ነበረቻት። እርሷም ደግሞ ቃሉን ልትሰማ በኢየሱስ እግር አጠገብ ተቀምጣ ነበረች። ማርታ ግን አገልግሎት ስለበዛባት ብዙ ባከነች። ቀርባም ጌታ ሆይ እኔ እንድሠራ እህቴ ብቻዬን ስትተወኝ አይገድህንም? እንኪያስ እንድታግዘኝ ንገራት አለችው። በጣም ሥራ የሚያበዛ ተናዳጅ ሰው እንደዚህ ነው። ሌላ ሰው ጥሩ ጊዜ ሊያሳልፍ ማየት አይወድም። እንደነሱ ስራ መስራት እንዳለበት ነው የሚያስቡት። ነገር ግን ኢየሱስ መልሶ ማርታ፣ ማርታ አንቺ በብዙ ነገር ትጨነቂያለሽ፣ ትታወኪም አለሽ። የሚጠቅመን አንድ ነገር ብቻ አለ እና ማርያምም የሚበልጠውን እሱኑ መርጣለች። አሁን ስለ መጨነቅ አንድ ነገር ልንገራችሁ ሁሌም በመጨነቅ የምናሳልፈው ጊዜ የባከነ ጊዜ ነው። ለምን እንደሆነ ታውቃላችሁ? ምክንያቱም ጭንቀት ምንም ነገር አይቀይርም። መጽሐፍ ቅዱስ እንደሚለው የፈለጋችሁን ያክል ልትጨነቁ ትችላላችሁ፣ ነገር ግን አንድ ስንዝር እንኳን ከቁመታችሁ ላይ አጨምሩም። መጨነቅ ልክ ቀኑ ሙሉ ተወዛዋዥ ወንበር ላይ እንደመቀመጥ ነው። እና እኔ አንዳንዴ አልጨነቅም ማለት አይደለም። ነገር ግን ጊዜን እያባከኩ እንደሆነ እንዳውቅ ረድቶኛል። ጭንቀት ምንም ነገር አይቀይርም። ጊዜያችሁን የሚያባክል ሌላ ነገር ለእናንተ ደግሞ ልንገራችሁ፣ ለራሳችሁ ማዘን። የዛሬው ቀን በጥሩ መንፈስ ለራሴ በጣም ነው የማዝነው። ደካሞች ወይም ብርቶዎች መሆን ትችላላችሁ። ሁለቱንም ልትሆኑ ትችሉ አሜን። ጊዜያችንን ልናባክን የምንችልባቸው በጣም ብዙ ነገሮች አሉ። እግዚአብሔር በጥበብ እንድናራመድ ይፈልጋል። ጥበብ ምን እንደሆነ እንደማስብ ታውቃላችሁ። ይሄ እኔ የፈጠርኩት ትንሽ ትርጉም ነው። ጥበብ ማለት በኋላ ልትደሰቱበት የምትችሉት ነገር ነው። ነገር ግን ራሳቸውን መቆጣጠር የማይችሉ ሰዎች ማድረግ የሚፈልጉትን ነገር ነው የሚያደርጉት፣ ወይም ማድረግ የሚፈልጉትን ወይም ጎልቶ የሚሰማቸውን ነገር። እናም ሰይጣን ሁልጊዜ ሩጥ ሩጥ ሩጥ ሩጥ የሚል ከሆነ ሁሌም የሚጮሁበት ነገር ይኖራል። ስለሆነም ለነገሮች የምትሰጡት ጥረት በሚያፈሩት ፍሬ መመዘን አለባችሁ። ስንቶቻችሁ ናችሁ ጊዜያችሁን በጥሞናና በጥልቀት ብትመለከቱ በቀላሉ የምታስወግዱት ነገር እንዳለ የምትገነዘቡ? እሺ፣ እንደዛ ከሆነ አንድ ነገር ወቁ። በሥራ በመወጠራችሁ የምትጨናነቁ ከሆነ የራሳችሁ ጥፋት ነው። እንደገና ላስታውሳችሁ፣ የምትፈልጉት ነገር ቢኖር መጽሐፍ ቅዱስ ሥራ አትሥሩ አይልም ነገር ግን ፍሬ እንድናፈራ ይነግረናል።